በኦሮሚያ ክልል ምስራቅ ሸዋ በቦሴት ወረዳ የኦሮሞ ነጻነት ግንባር ጽሕፈት ቤት መክፈቻ ስነ ስርዓት ወቅት ከጸጥታ አስከባሪዎች ጋር ተነሳ በተባለ ግጭት አንድ ሰው መገደሉና ሦስት ሰዎች መቁሰላቸው ተገልጿል። ሙክታር ጀማል ዝርዝሩን ይዟል። ዕለተ ቅዳሜ በኦሮሚያ ክልል ምስራቅ ሸዋ ዞን በቦሴት ወረዳ ወርጂ ከተማ በኦሮሞ ነጻነት ግንባር ጽሕፈት ቤት መክፈቻ ዝግጅት ወቅት የታጠቁ ፖሊሶች በአካባቢው በከፈቱት ተኩስ የአንድ ሰው ሕይወት መጥፋቱንና ሦስት ሰዎች መቁሰላቸውን የአይን እማኞች ተናግረዋል። ለደህንነቴ ስለምፈራ ስሜ አይጠቀስ ያለው የአይን እማኝ ለቪኦኤ እንደተናገረው ፖሊሶቹ በመኪና ጭምር ታግዘው ሲንቀሳቀሱ ነበር ብሏል። ቢሮውን ለመክፈት ለተሰበሰበ ህዝብ ላይ ነው ተኩስ የተከፈተው። በዛ ነው ጉዳት ሊደርስ የቻለው። ማን ነው ተኩሶን የከፈተው? የደረሰው ጉዳትስ ምንድን ነው? ተኩሱን የከፈተው የልዩ ፖሊስና መከላከያ ኃይል ነው። ከዚያ በኋላ ሰዎቹ ተመቱ። የሞተ ሰውም አለ፣ የተጎዱ ሰዎችም አሉ። እስቲ የጉዳቱን መጠንና ጉዳት የደረሰባቸውን ሰዎች ማንነት ግለጽልን። የሞተው ሰው የወርቁ ፍጅሯ ይባላል። ተመቱ ደግሞ አባ ዝንዲና ገመዳ ቦሴ የሚባሉ ገመዳቦሴ ዛ አካባቢ የሆነ ተወካይ ነበር። ይህንን ነገር ያደረጉት የምትላቸው የጸጥታ አካላት ይህን ያደረጉበት ምክንያት ምንድን ነው? ምን ነበር የጠየቁት? ሲመጡ በለው በለው በለው ሚል ብቻ ነው የተናገሩት። ከዛ ውጪ ከነሱ የሰማሁት ያነጋገርም ሆነ ሌላ ድምጽ አልሰማሁም። በለው በለው የሚል ነበረ። ከዛ ተኩስ እና የጭስ ቦምብ ምናምን እየለቀቁ ነበረ እና ሰዎቹም ከዛ እየሸሹ እየሸሹ መጣ። ተኩስ በዛው ቀጥሎ በጣም በጣም ብዙ ሰዓት ነበረ ተኩሱ ሲካሄድ የነበረው። በተኩሱ ህይወቱን ያጣው ወጣት ወርቁ ፎሮጃ ጭንቅላቱ ላይ ተመትቶ መሞቱን እናቱ ወይዘሮ ውዴ ሹሚ ገልጸዋል። ወይዘሮ ውዴ ልጃቸው ሰላማዊና ምንም አይነት ጥፋት ላይ ተሳትፎ እንደማያውቅ ነው የሚገልጹት። የሞተው እንግዲህ በሰባት ቀን ነው የተቀበረው እንግዲህ ትላንትና በስምንት ቀን ሰውነቱ ታይቷል እንግዲህ ራሱ ሆነ የተሰነጠቀው። የቦሴት ወረዳ አስተዳዳሪ አቶ ጫልቺሳ መገርሳ በተከፈተው ተኩስ የአንድ ሰው ህይወት ማለፉንና ጉዳት መድረሱን አረጋግጠዋል። ግጭቱ የተከሰተው ከእውቅና ውጪ በአካባቢው ሲከፈት የነበረውን የኦሮሞ ነጻነት ግንባር ጽሕፈት ቤት ተከትሎ ነው ብለዋል። አቶ ጫልቺሳ ባመና አበው ቢሲሱ ቱሬ ሰነ መሪ ናኖን ቃመ ነገኛ ዱጌሲን አሱመት ናን ናኖ ችግሩ የተከሰተው በኦሮሞ ነጻነት ግንባር ጽሕፈት ቤት ምርቃት ዝግጅት ላይ ነው። የጽህፈት ቤቱ ምርቃት ለአካባቢው አስተዳደር እና ጸጥታ አካላት የተነገረ እና የታወቀ ነገር ምንም አልነበርም። እነሱ በድብቅ ነው ሰዎች ጠርተው አንድ ላይ ሰብስበው ጽሕፈት ቤቱን ሲያስመርቁ የነበረው ጽሕፈት ቤቱን ማን እንደሚያስመርቅ፣ ጉዳዩን ማን እንደሚመራው ምንም የሚታወቅ ነገር አልነበረም። ከዛ በአካባቢው ህግ ለማስከበር ሲኬት ችግሮች ተከስተው ግጭት ተፈጠረ ነው ያሉት። ለጽህፈት ቤቱ መክፈቻ ዝግጅት ከአዲስ አበባ የተንቀሳቀሰው ልዑክ መምራታቸውን የገለጹት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል የሆኑት አቶ ኬነሳ አያና እንደተናገሩት ከቀኑ አምስት ሰዓት አካባቢ በቦታው ሲደርሱ ሰላማዊ እንደነበርና የከተማው ህዝብም በነቂስ ወጥቶ እንደተቀበላቸው ይናገራሉ ከዛ በኋላ በጽሕፈት ቤቱ ምረቃ ዝግጅት ላይ በተከፈተው ተኩስ ሰዎች ላይ ጉዳት መድረሱን እና በብጥብጡ መኪናቸው ከተሰበረ በኋላ የጸጥታ አካላት መኪናቸውን ወደ ፖሊስ ጣቢያ ይዘውባቸው እንደሄዱ ተናግረዋል። አቶ ኬነሳ በማከልም የመንግሥት ባለሥልጣናት በቃ እንዲያደርጉልን ጭምር ለፖሊስና አካባቢው አስተዳደር በደብዳቤ ጠይቀን ነበር ይላሉ። ይህ አሁን በእኛ ላይ የተፈጸመው እንኮሳ ነው ሲሉም ይገልጻሉ። አቶ ኬነሳ ጠላም በራዬ ቶኮ ዋጅረ ፖሊሲ ትገሉ ሳ ናይሰኒሩ ለማ ቡንቺን ሰናኖ ሰናት ትገሉ የተለያዩ እገዛ እንዲያደርጉልን አንድ ለወረዳው ፖሊስ ጣቢያ ደብዳቤ ተጽፎ መግባቱን ነግረውኛል። ለወረዳው አስተዳደርም ደብዳቤ ተጽፎለታል። ሶስተኛ አካባቢውን ለሚያስተዳድረው የቀበሌ አስተዳደር ጭምር እገዛ እንዲያደርጉልን ሶስት የተለያዩ ደብዳቤ በአጠቃላይ ገብቷል። ይህንን ደብዳቤ ከተቀበሉ በኋላ የለም አይሆንም ወይንም ጊዜ ቀይሩ፣ ወይንም ሌላ ነገር በቃልም ሆነ በደብዳቤ ያሳወቁን ነገር አልነበረም። እኛ ሰላም ነው ብለን ነው ወደ ዝግጅታችን የገባ ነው ነው ያሉት። አንድ በምርጫ ቦርድ ተመዝግቦ ዕውቅና ያለው ድርጅት ጽሕፈት ቤት ለመክፈት የአካባቢውን አስተዳደር ማስፈቀድም ሆነ ማሳወቅ ሕጋዊ አሰራር ነበር ወይ የሚል ጥያቄ የቀረበላቸው አቶ ጫልቺሳ በአካባቢው ካለው የጸጥታ ችግር አንጻር ማሳወቅ ነበረባቸው ይላሉ። በቦታው ተገኝተው የነበሩ የፖሊስ አባላትም ለዚህ ጉዳይ ብለው ሳይሆን በአካባቢው የጸጥታ ቅኝት ሲያደርጉ የነበሩ መሆናቸውን ይናገራሉ። ጥቃት በማካሄድ አደጋ ስላደረሱ ሰዎች ማንነት ግን አቶ ጫልቺሳ ማረጋገጫ አልሰጡም። ነገር ግን እየተጣራ መሆኑን ነው የሚናገሩት። ወረረ ገኛ ማማ ናኖ ይህንን ችግር ማን እንደፈጠረ የጸጥታ አካላት እየለዩን ያሉት፣ አካባቢው ላይ ይህንን ተኩስ ማን እንደከፈተም የሚታወቅ ነገር የለም። ይህንን ፖሊስ መርምሮ ጉዳዩን ሲጨርስ ማሳወቅ ይቻላል ነው ያሉት። አቶ ጫልቺሳ በተኩስ ሕይወቱ ያለፈው ወጣት ወርቁ ፍሮጃ ሥርዓተ ቀብር በትላንትናው ዕለት መፈጸሙን ቤተሰቦቹ ገልጸውልኛል። ሌሎች የመቁሰል አደጋ የደረሰባቸው ሦስት ሰዎችም እየታከሙ መሆኑ ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።